ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። በተቃውሞ ሳቢያ የዩናይትድ ስቴትስ ፕሬዚደንት ለአንድ ሰዓት ከምድር በታች ካለ መከለያ መቆየታቸው ተነገረ። የኮቪድ-19 ገደቦች በአራት ስቴቶች ውስጥ ረገቡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተቃዋሚ ሰልፈኞች ዋይት ሃውስ ዙሪያ በመሰብሰባቸው ከምድር በታች ወዳለ አንድ መከለያ ተወስደው ለአንድ ሰዓት ያህል መቆየታቸው ተነግሯል። የእሳት ነበልባሎች በመዲናይቱ ዋሽንግተን ዲሲ መስፈንጠራቸውን ተከትሎ ፖሊስ የሚያስለቅስ ጤሶችን በጸፋ ወርውሯል። ለተቃውሞው ምንጭ የሆነው ሚኒያፖሊስ ውስጥ በፖሊስ እጅ ህይወቱ ያለፈው የጆርጅ ፍሎይድ አመሟት ሲሆን በድርዘኖች በሚቆጠሩ ከተሞች ውስጥ ተቃዋሚዎቹ ተዛምተዋል። ይህንንም ለመከላከል የሰዓት እላፊ ገደቦች እስከ መጣል ደርሰዋል። የዲሲ ከንቲባ ማሪል ባውሰር የተቃዋሞ ሰልፈኞቹን የፍትህ ጥያቄ እንደሚደግፉ ጠቁሞ፣ ሆኖም የአመጽ እንቅስቃሴዎችን እንደማይቀበሉ ሲገልጡ የመቃወም መብታቸውን እንገነዘባለን እናከብራለን። ከተማይቱን የማጥፋትን እንቅስቃሴን ግና አንቀበልም። ፕሬዚደንቱ በአሜሪካ ከተሞች እየተመለከት ያሉትን አለመረጋጋቶች የማስከን ሚና አላቸው ብዬ አምናለሁ። ቢያንስ ዓመፅን መቀስቀስ የለባቸውም ብዬ አስባለሁ ብለዋል። ይሁንና አመጽ የተቀላቀሉባቸው ተቃውሞዎች በአገሪቱ እንደ ቀጠሉ ይገኛሉ። ሚኒያፖሊስ ውስጥ አንድ የውሃ ቦቴ ተሽከርካሪ ወደ ተቃውሞ ሰልፈኞች ተነድቷል። እንደ አይን ምስክሮች ገለጣ የውሃ ቦቴ መኪናውን ይነዳ የነበረው ሾፌር ወደ ፖሊስ ዘብጥያ ከመውረዱ በፊት ከጋቢና ተጎቱቶ ወርዶ ተደብድቧል። ይሁንና መኪናው አንድም የተቃውሞ ሰልፈኞች ላይ አደጋ አላደረሰም። የኮሮና ቫይረስ ገደቦች ቪክቶሪያ፣ ኒው ሳውዝ ዌልስ፣ ደቡብ አውስትራሊያና ኩዊንስላንድ ውስጥ እየላሉ ነው። በመላው አውስትራሊያም የቫይረሱ መዛመት በፍጥነት እያሽቆለቆለ ይገኛል። ቪክቶሪያ ውስጥ ካፌዎች፣ ምግብ ቤቶችና መጠጥ ቤቶች እስከ 20፣ ኒው ሳውዝ ዌልስ ውስጥ እስከ 50 ደንበኞችን ማስተናገድ ይችላሉ። ኩዊንስላንድ በበኩሏ እስከ 20 የሚደርሱ ሰዎች መጠጥ ቤቶች፣ የአካል እንቅስቃሴ ማዘውተሪያ ስፍራዎችና በማኅበረሰብ የስፖርት ሜዳዎች መሰብሰብ ይችላሉ። በተጨማሪም ነዋሪዎች በስቴት ውስጥ መንቀሳቀስ ይፈቀድላቸዋል። ገደቦቹ ቢላሉም ጠቅላይ ሚኒስትር ስኮት ሞሪሰን የእጅ መጨባበጦች ሊወገዱ እንደሚገባ አሳስበዋል። የአውስትራሊያን ምጣኔ ሀብት አስፍቶ ለመክፈት ማኅበራዊ ርቀትና መልካም የእጅ ሥነ ንጽሕና መቀጠል እንዳለበት ሲናገሩ። ስለቀጣይ የተዛማች ወረርሽኝ ቸል ልንል አይቸልንም። ማኅበራዊ ርቀትን መተግበሩ መቀጠል አለበት። ኮቪድ ሴፍ አፕንም መጫን እንዲሁ ሊቋረጥ አይገባም። እኒህ የሰዎችን ጤናና ደህንነት ለመጠበቅ ጠቃሚ መከላከያዎች ናቸው። ይህም ማለት በእጅጉ አስፈላጊያችን የሆነው የምጣኔ ሀብት ደረጃዎችን እየጠበቅን ለመክፈት ያስችለናል ብለዋል። ቪክቶሪያ ውስጥ በዛሬው እለት ሰኞ ቤተ መጻሕፍት፣ ጋለሪዎች፣ ሙዚየሞች፣ የጸሎት ስፍራዎች፣ የውበት ሳሎኖችና የመታሻ ግልጋሎት ሰጪዎች ዳግም ሥራቸውን ጀምረዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ስኮት ሞሪሰን የሮቦት ዕዳን ተከትሎ ይቅርታ አልጠይቅም በመንግሥት ግልጋሎቶች ሚኒስትር ስቲዋርት ሮበርት ላይም አመኔታ አለኝ ብለዋል። ሚኒስትር ሮበርት የፌዴራል መንግስቱ አላግባብ ለሰበሰበው የዕዳ ክፍያ ከ720 ሚሊዮን ዶላርስ በላይ ለ373 ሰዎች መልሶ ይከፍላሉ። ጠቅላይ ሚኒስትር ስኮት ሞሪሰን አላግባብ በሆነ የመንግስት የዕዳ ስብሰባ ሰቢያ ራሳቸውን ለማጥፋት ግድ ለተሰኙ ሰዎች ቤተሰቦች ይቅርታ ይጠይቁ እንደው ተጠይቀው በሁኔታው መከሰት ቢያዝኑም ይቅርታን ግና አልጠይቅም ብለዋል። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በተቃውሞ ሳቢያ የዩናይትድ ስቴትስ ፕሬዝደንት ለአንድ ሰዓት ከምድር በታች ካለ መከለያ መቆየታቸው ተነገረ። የኮቪድ-19 ገደቦች በአራት ስቴቶች ውስጥ ረገቡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።